ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንደዚሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ስርጭት ጀመራል። በኢትዮጵያና በኤርትራ መካከል ድንበር የለም። በፍቅር ድልድይ ድንበሩ ፈርሷል። የኢትዮጵያው ጠቅላይ ሚኒስትር አስመራ ቤተ መንግሥት ላይ ዛሬ የተናገሩት ነው። ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም፣ የልማት አቅም፣ የሰላም አቅም እየተናገር ሁለቱን ህዝቦች በፍጥነት ሠርተን በመካስ በሁለቱ አገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር አስመራ ላይ አሁን የራት ግብዣ ላይ ናቸው። በጠቅላይ ሚኒስትሩ የተመራው የኢትዮጵያ ልዑካን የኤርትራ ጉዞ ላይ ዘገባዎችና አስተያየቶችን ይዘናል። መሪዎቹ የሁለቱ ሀገሮች ህዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም ለእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልጉ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረአብ በትዊተር ገጻቸው ተናግረዋል። ትንታኔዎችም ይዘናል። ከዚህ በኋላ ከኤርትራ ብቻ አይደለም፣ ከማንኛውም ጎረቤት ሀገር ጋር አይደለም፣ ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ፀጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ። ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም ኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው። ከላይ የሰማነው ወይዘሮ ሙሉ ሰለሞንና እና በስራት ተሾመን ነው። የዛሬው የሁለቱ መሪዎችን ግንኙነት በምጣኔ ሀብትና በአካባቢያዊ ጸጥታ ላይ የሚኖራቸውን አንድምታ አስመልክቶ ትንታኔ ይኖረናል። አሁን አጠር ያለ የምሽቱን ዜና እናሰማችሁ። በኢትዮጵያና በኤርትራ መካከል ድንበር የለም፣ በፍቅር ድልድይ ድንበሩ ፈርሷል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ አስመራ ላይ አስታውቀዋል። ጠቅላይ ሚኒስትሩ የኢትዮጵያ መንግስትን ከፍተኛ የልዑካን ቡድን መርተው ዛሬ አስመራ ሲገቡ ፕሬዚደንት ኢሳያስ አፈወርቂ አይሮፕላን ጣቢያ ተገኝተው ተቀብለዋቸዋል። ለኢትዮጵያው መሪ የተደረገው አቀባበል እጅግ የደመቀ ነው። በከተማይቱ ዋና ዋና ጎዳናዎች ላይ የአስመራ ነዋሪዎች ተኮልኩለው የሀገራቸውና የኢትዮጵያን ባንዲራዎች እያውለበለቡ ከፍተኛ በከፍተኛ ድምፅ ነው የተቀበሏቸው። መሪዎቹ የሀገሮቹን ህዝቦች ሉዓላዊነት አክብረው ለጋራ ጥቅም በእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልግ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ተናግረዋል። የኢትዮጵያ አየር መንገድ አይሮፕላኑን አስመራ ላይ ሲያሳርፍ ላለፉት ሀያ ዓመታት የመጀመሪያ ጊዜ መሆኑ ነው። የሁለቱ ሀገሬዎች መሪዎችም በእንደዚህ በከፍተኛ ደረጃ ተገናኝተው ሲነጋገሩ ባለፉት ሀያ ዓመታት ውስጥ የዛሬው ለመጀመሪያ ጊዜ መሆኑ ነው። ለመጨረሻ ጊዜ የተገናኙት የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ የነበሩትና የአሁኑ ፕሬዚደንት ኢሳያስ አፈወርቂ አልጀርስ ላይ የአልጀርሱን ስምምነት ለመፈራረም የዛሬ አስራ ስምንት ዓመት ነበረ። አሁን ሁለቱ አገሮች ጦርነትን ታሪክ ወደ ኋላ ትተው ለጋራ መግባባት፣ ወደቦችን በጋራ ለመጠቀም ለቱሪዝምና ለሌሎችም ስራዎች አብረው ለመስራት እንደሚፈልጉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን ኤርትራ አስመራ ቤተ መንግሥት ላይ የተደረገላቸው ባለ የእራት ግብዣ ላይ ከጥቂት ደቂቃዎች በፊት ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቃዎች ቡድን በፕሬዚዳንቱ ላይ በልዩ መርማሪ ሮበርት ሚለር ፕሬዚዳንቱ ቃላቸውን ይስጡ ወይም አይሰጡ እንደሆነ ለመወሰን መቃረቡን የፕሬዚዳንቱ ጠበቃ ተናገሩ። ራሻ በ2016 እንደ አውሮፓውያን ዘመን አቆጣጠር የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ትራምፕ እንዲያሸንፉ ረድታ እንደሆነ ምርመራ ሲደረግ ቆይቷል። የትራምፕ ዋና ጠበቃ የቀድሞው የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ ለሲኤንኤን እና ኤቢሲ ቴሌቪዥን እንደተናገሩት ፕሬዚዳንቱ ከመርማሪ ሙለር ጋር ከመነጋገራቸው በፊት መርማሪው በተጨባጭ መረጃ ማቅረብ ይገባቸዋል ብለዋል። ለአቅም ተመጣጣኝ የሆነው የዩናይትድ ስቴትስ የጤና ዋስትና የዩናይትድ ስቴትስ መንግስት ገንዘብ እንዳይከፍል ከተደነገገ ወዲህ በብዙ ቢሊዮኖች የሚቆጠር ዕዳ መንግስቱ እንዳለበት ተገልጿል። ይህ ዕዳ አስር ነጥብ አራት ቢሊዮን ዶላር እንደሚደርስና ከዩናይትድ ስቴትስ መንግስትም ወጪ እንዳይደረግ መደረጉ በምሽቱ ዘገባችን ተጠቁሟል። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚሁ ናቸው። ከቀሪ ዝግጅታችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የእሁድ ሐምሌ 1 2010 ዓመተ ምሕረት ምሽት ፕሮግራም ነው። እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም። ዶክተር ተስፋ ማርያም መሐሪ ትውልደ ኤርትራ በለንደኑ ግሪኒች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ኔጎሽዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሾ ሆ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውም ቢሆን እዛ ይህን በበጎ እንደሚቀበል ነው ማየው። የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ናቸው። አሁን የሰማችኋቸው ትውልደ ኢትዮጵያ ናቸው። የፖለቲካ ሳይንስ መምህር ናቸው። ይዘናችኋል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። የመጀመሪያው ዘገባችን ወደ አስመራ የሚወስደን ይሆናል። እዚያ የሚገኘው ሪፖርተራችን ብርሃነ በርሀ ዘገባውን እያጠናቀረ ይገኛል። ብርሃነ በረሀ መስመር ላይ ይመጣል። እስከዚያው ድረስ ግን ወደ ተከታዩ ዝግጅታችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ማምሻውን አስመራ ቤተ መንግስት ውስጥ ለክብራቸው በተዘጋጀ የእራት ግብዣ ላይ ያደረጉት ሙሉ ንግግር ቀጥሎ ይቀርባል። ዳንት ኢሳይያስ አፈወርቂ ላደረጉልኝ ግብዣ፣ የኤርትራ ህዝብ ላሳየን ወደር የሌለው ፍቅር በሙሉ ልብ በከፍተኛ ክብር ላመሰግን እፈልጋለሁ። ዛሬ የኤርትራ ሕዝብ በተለይም የአስመራ ከተማ ሕዝብ ከዘመን አመጣሽ መሳሪያ ሚሳኤል ፍቅር ምን ያክል እንደሚበልጥ በተግባር አሳይቶናል። ሚሳኤል፣ ታንክ፣ ክላሽንኮቭ፣ ብሬን የሰው አካል መማረክ ይችላል። የሰው ልብ ግን መማረክ አይችልም። የሰው ልብ መማረክ የሚችለው ብዙ ወጪ የማይጠይቀው ራሽያ መሄድ ቻይና መሄድ የማይጠይቀው በተፈጥሮ የተሰጠን ፍቅር ነው። ዛሬ በአስመራ ያየነው ፍቅር ለእኛ ስንቅ ነው። በመጽሐፍ በፊልም በዘፈን የአስመራ ህዝብ የፍቅር ህዝብ እንደሆነ ስንሰማ የኖርነውን ከምንጠብቀው በላይ ላሳየን የአስመራ ህዝብ ከፍ ያለ ምስጋናና አክብሮት ላሰማ ፈልጋለሁ። ከእንግዲህ በኋላ ለኢትዮጵያውያንና ለኤርትራውያን ጦርነት አይበጅም፣ አያስፈልግም። ለኢትዮጵያውያንና ኤርትራውያን የሚያስፈልገው ያላቸው ሊገዙት ሩቅ ምስራቅ የማያስኬዳቸው በልባቸው በተፈጥሮ የሰነቁት ፍቅር ብቻ ነው። ፍቅር ካለ ይቅርታ ካለ የማንሻገረው ምንም ነገር እንደሌለ በተግባር አይተናል። ዛሬ የኤርትራ ህዝብ ከሃያ ዓመት በፊት ባጋጠመው ግጭት ህይወታቸውን ላጡ፣ አካላቸው ለጎደለ ኤርትራውያን የተሰማኝን ጥልቅ ሀዘን ለቤተሰቦቻቸው ማድረስ እፈልጋለሁ። ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም የልማት አቅም የሰላም አቅም እየተናገር ሁለቱን ህዝቦች በፍጥነት ሰርተን በመካስ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዚዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ እስማን ወክዬ ከሠራው የሥራ መዛባት እንዳይመስላችሁ። አሁን መልእክቴ እንደመር ከተደመር ከሁሉ መላቅ እንችላለን። በምስራቅ አፍሪካ ሰፊ እድል አለ። የሚያስደንቅ ወንድማማች ህዝቦች አሉ። ጥላቻን ረስተን በፍቅር እንደመር። በዚሁ አጋጣሚ ለኤርትራ ህዝብ መናገር የምፈልገው ምናልባት ፖለቲከኞች፣ አክቲቪስቶች የሚደመጡ ሰዎች ስለ ሁለቱ ህዝቦች ግንኙነት ሲናገሩ ሊያሳስቱ ስለሚችሉ የትግራይ ህዝብ፣ የአፋር ህዝብ ከምንም በላይ ለእናንተ ፍቅርና አክብሮት ያለው ከእናንተ ጋር መስራትና ማደግ የሚፈልግ ከእናንተ ጋር መልካም ጉርብትናን በከፍተኛ ናፍቆት የሚጠባበቅ በፍጹም ጥላቻ የሌለው የጥላቻ አጀንዳ የማያራምድ መሆኑን አውቃችሁ ከወንድም የትግራይ ህዝብ የአፋር ህዝብ ጋር ልክ ዛሬ እንደሰጣችሁን ፍቅር ልባችሁ ተከፍቶ ግንኙነት እንድት ጀምሩ! ክቡር ፕሬዚዳንት ኢሳያስ አፈወርቂ ዛሬ በነበረን ስብሰባ አየር መንገዶቻችን ስራ እንዲጀምሩ፣ ወደቦቻችን ስራ እንዲጀምሩ፣ ህዝቦቻችን እንዲቀያየሩ፣ ኤምባሲዎቻችን እንዲከፈቱ፣ እኛም ዊኬንድ እየመጣን በሁለተኛ ሀገራችን አስመራ ከቤተሰቦቻችን ጋር እንድንዝናና፣ ኤርትራውያን እዛ መጥተው ቤተሰቦቻቸውን እንዲጠይቁ፣ የቀረውን ትናንሽ አጀንዳ በፍቅር ግንቡን አፍርሰን ድልድይ እየሰራን እንደምንጨርሰው ተስማምተናል። ኢትዮጵያውያን ኢትዮጵያውያን፣ ኤርትራውያን እንኳን ደስ አላችሁ። በኤርትራና በኢትዮጵያ መካከል ድንበር የለም። ምክንያቱም በፍቅር ድልድይ ድንበሩ ፈርሷል። ይህንን ሰበብ አድርገን የምንጣላ ሳይሆን በፍቅር ድልድይ በጋራ የምንለማ፣ የምናድግ አንዳችን ሌላችን የምንጠብቅ፣ የምንከባበር፣ የምንዋደድ ህዝቦች መሆናችንን ዳግም ላረጋግጥላችሁ እፈልጋለሁ። መላ ኢትዮጵያ ህዝብ ሰላምታ፣ ፍቅር ልኮላችኋል። እንኳን ደስ አላችሁ። ቀሪው ዘመን የሰላም፣ የልማት፣ የፍቅር እንደሚሆን ሙሉ እምነት አለኝ። አመሰግናለሁ። ክቡራትና ክቡራን አድማጮች፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በ20 ዓመታት ውስጥ ለመጀመሪያ ጊዜ ኤርትራን የጎበኙ ኢትዮጵያዊ መሪ ሆነዋል። ይህንን ታሪካዊ የተባለ ጉብኝትና በሁለቱ ሀገሮች ህዝቦች የፖለቲካ ማኅበራዊና ምጣኔ ሀብታዊ ግንኙነቶች መሻሻል ላይ ስለሚኖረው አንድምታ የፖለቲካና የሲቪል ማኅበራት መሪ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥሎ እናሰማችኋለን። ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስመራ ከተማ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተደረገላቸው ጥሪ መሠረት በዛሬው ዕለት ሲገቡ የአስመራ ከተማ ሕዝብ በጣም በበርካታ ሺዎች ወጥቶ በመንገድ ላይ አቀባበል ሲያደርግላቸው ነው የሰማነው። እስኪ እናስደምጣቸው ይህን ድምፅ። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የሁለትዮሽ ምክክር ዛሬ ማምሻውን ጀምረዋል። እንዲያውም የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው እንደተናገሩት ሁለቱ መሪዎች የየሀገሮቻቸውን ህዝቦች ሉዓላዊነታቸው በተከበረበት መልኩ ለጋራ ጥቅም ብልጽግና በእኩልነት በበጎ መንፈስ ሊሰሩ የሚያስችላቸው መንገድ ላይ ውይይት ማድረግ መጀመራቸውን ገልጸዋል። ይህንንም በተመለከተ ከምጣኔ ሀብት እንደዚሁም ደግሞ ከአካባቢ ሰላምና ጸጥታ ዙሪያ በዘርፉ በስራው የተሰማሩ ባለሙያዎችን ጋብዘናል። እንግዶቼን ላስተዋውቃችሁ። ወይዘሮ ሙሉ ሶሎሞን በኢትዮጵያ የንግድ ምክር ቤት የቀድሞ ፕሬዚዳንትና የአዲስ አበባ የንግድ ማህበረሰብ አምባሳደር ናቸው። እንደዚሁም በአዲስ አበባ ዩኒቨርሲቲ የስራ ፈጠራ መምህር ናቸው። ሌላኛው ባለሙያ ዶክተር ደረጀ ፈይሳ ናቸው። የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። በስተመጨረሻ ብስራት ተሾመ ደግሞ የምጣኔ ሀብት አማካሪ ናቸው። ሁላችሁም ለዚህ ውይይት ፈቃደኛ በመሆናችሁ በዚህ ታሪካዊ ቀን አመሰግናለሁኝ። የሚያመግዱ ስለተሰጥ እናመሰግናለን በጣም ጥሩ ወይዘሮ ሙሉ እርሶውን ላስቀድም የዛሬው ዕለት እንደው በግሎት የፈነጠቀውበት ሀሳብ ምንድን ነው እንዴት ተመለከቱት የጠቅላይ ሚኒስትሩን የኤርትራ ጉብኝት በጣም ደስ የሚያሰኝ ነው መቼም የኢትዮጵያ ህዝብ ለብዙ ዘመናት የኤርትራ ህዝብ ለብዙ ዘመናት ሲመኘው የነበረ ነው ሰላምን ፍቅርንና አንድነትን የሚጠላ ሰው ስለሌለ ሁላችንንም እጅግ ደስ ብሎናል ፖለቲካ ያለያየውን ያየውን ህዝብ ፍቅርና ሰላም ደግሞ አንድ ላይ ፖለቲካንም አበራቶ አንድ ላይ ህዝቡን ሲያመጣ ደስ ይላል። ይሄ ትልቁ ጅምር ነው። ከዚህ በኋላ ከኤርትራ ብቻ አይደለም ከማንኛውም ጎረቤት ሀገር ጋር አይደለም ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ። እሺ ዶክተር ደረጀ ፈይሳ እንግዲህ የአካባቢ ሰላምና በተለይ የአፍሪካ የአፍሪካ ቀንድን ሀገሮች ሰላም፣ ፖለቲካ እንደዚሁም የሚከሰቱ ቀውሶችን በተመለከተ በፖሊሲ ጥናት ነው የተሰማሩት። ደቡብ አጠቃላይ የግሎትንም ስሜት እዚህ ላይ በአጠቃላይ በሁለቱ ሀገሮች ደግሞ ሰላም፣ ደህንነትና ብልጽግና ምን አይነት አንድምታ ይኖረዋል የዛሬው ታሪካዊ ጉብኝት? እኔም እንደ አብዛኛው ኢትዮጵያዊ በጣም በጣም ነው ደስ ያለኝ የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ጉብኝት በጣም ታሪካዊ ወቅታዊና አስፈላጊ ሆኖ አግኝቼዋለሁ። እንደሚታወቀው እንደ አለመታደል ሆኖ የሁለቱ ሀገሮች ግጭት ለዓለም አቀፍ ግልግልም አስቸጋሪ እስከመሆንና ቅርቃር ውስጥ ገብቶ ለረጅም ዓመታት ቆይቷል። ሆኖም ይህንን ግንኙነት ካለበት ቅርቃር ለማስወጣት ቢቻል በሁለቱም መንግስታት ደፋርና ዘላቂ ሰላምን ግንዛቤ ውስጥ ያስገባ ውሳኔ መውሰድ የግድ ይል ነበረ። የኢትዮጵያ መንግስት የመጀመሪያውን እርምጃ ወሰደ። የኤርትራ መንግስትም የሰላም ውሳኔውን በጸጋ ተቀብሎ በጎ ምላሽ ሰጠ። ልኡካንንም ልኮ ቅርርቡን ወደ ላቀ ደረጃ አድርሶታል። የዛሬው የጠቅላይ ሚኒስትር ዶክተር አብይ ጉብኝትና ደማቅ አቀባበል በአስመራ ለሰላም ጉዞ ድርድር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። አቶ ብስራት ተሾመ የምጣኔ ሀብት አማካሪ ናቸው። እስኪ የግሎትን የእርሶን ሀሳብ እንደዚሁም ደግሞ በምጣኔ ሀብት ረገድ በሁለቱ ሀገሮች መካከል ሰላም ከማስፈንና በእንጀራ በዳቦና በቅቤ የሁለቱ ሀገሮች ህዝቦች እንዲተሳሰሩስ ምን አይነት አንድምታ አለው? እሺ። ከእኔ በፊት የነበሩት ተናጋሪዎች እንደተናገሩት እኔም በተፈጠ እየተፈጠረ ባለው በሁለቱ ህዝቦች መካከል ያለው ሰላም እጅግ በጣም አስደሳች ነው። እንደውም ቀን ላይ ይሄ ነገር በኢትዮጵያ ቴሌቪዥን ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም የኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው። ጠቅላይ ሚኒስትር አብይ አህመድ መቼም የማይታሰብ የሚመስለውን አይነት ሰላም በሁለቱ ሀገሮች መካከል እርቀ ሰላም ለማምጣት የሄዱበት ርቀትና እያደረጉት ያሉት አስተዋጽኦ በጣም የሚመሰገን ነው። እሳቸውን እንግዲህ ሁልጊዜ ስናመሰግናቸው እንኖራለን። በዚህ ጉዳይ ላይ እንደው ኢትዮጵያና ኤርትራ ወዳጅ የሆኑ አንድ አይነት ደም የሚጋሩ ህዝቦች ናቸው። እነዚህ ህዝቦች በነበረው አርቲፊሻል በሆነ የቦርደር ግጭት በዛ ምክንያት ንግድና ማንኛውም አይነት የኢኮኖሚያዊ እንቅስቃሴዎች ተቋርጦ የነበሩበት ወቅት ነው። አሁን ግን ይሄ ነገር ሰላም እየወረደ በሚመጣበት ጊዜ ወደፊት በምን መልኩ ነው የበለጠ ተቀናጅተው በኢኮኖሚ ተባብረው አብረው ሊሰሩ የሚችለው የሚለው ወደፊት እየተጠና እየተጠና የሚሄድ ነው የሚሆነው። ነገር ግን ለኢትዮጵያ እንግዲህ በቅርቡ ከምናያቸው ግምቶች ወደ አምስት ሚሊዮን ወይ ደግሞ እዛ አካባቢ የሚደርስ ነው። ስለዚህ ይሄ አምስት ሚሊዮን ሕዝብ ለኢትዮጵያውያን አዲስ ገበያ፣ አዲስ ኦፖርቹኒቲ፣ አዲስ ቴሪተሪ እንደ መክፈት ነው የሚሆነው። ብዙ እዚህ ሀገር የሚመረቱ ምርቶች አሉ። ኤርትራ ውስጥ ሊፈለጉ የሚችሉ ለእነሱ በሩ ተከፍቷል ብለን ብሎ መውሰድ ይቻላል። እንደገና ደግሞ ለኤርትራውያን ደግሞ ያው አምስት ሚሊዮን ሕዝብ ኢትዮጵያ ከመቶ ሚሊዮን አካባቢ የሆነ ህዝብ ያለበት ሀገር ነው። በሌሎች ቦታዎች እንደም ኮንቲኔንት የሚባለውን ያህል አህጉር የሚያክል ሀገር ስለሆነ ለእነሱም ከፍተኛ የሆነ ገበያ ነው እየተከፈተላቸው ያለው። ስለዚህ በሁለቱም ወገን በጣም እጅግ በጣም ጠቃሚ የሆነ የኢኮኖሚ ውህደትን ወደፊት ሊያመጣ ይችላል ተብሎ ይታሰባል። ይሄ የእርቀ ሰላም ጉዞ እንግዲህ ይሄ ጉዞ ጅምሩን ነው እየተመለከትን ያለ ነው። በቀጣይነት በሁለቱ ሀገሮች በተለይ የፖለቲካ እንደዚሁም የሉዓላዊነት ጥያቄዎች፣ የድንበር ጥያቄዎች ያሉበት ነው። የምጣኔ ሀብት እንቅስቃሴዎችን በሁለቱ ሀገሮች የተቋረጠ ስለሆነ እንዴት ነው የሚቀጥለው? የንግድ ድርድርም የሚያስፈልግበት ነው። እንግዲህ እነዚህም በተመለከተ ነው ዛሬ ውይይት መጀመራቸው እየተገለጸ ያለው። ዶክተር ደረጀ ወደ እርስዎ ልምጣና የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረመስቀል ይህንን ዛሬ የተጀመረውን ውይይት ሲገልጹ የሁለቱ ሀገሮች ሕዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም መስራት በሚል ነው ያስቀመጡት። በኢትዮጵያና ኤርትራ በፖለቲካ እንደዚሁም በዲፕሎማቲክ ግንኙነታቸው የሚጠቀሱ ሉዓላዊነታቸውን በመከባበር ለጋራ ጥቅም አብረው እንዲሰሩ የሚያስችሏቸው ጉዳዮች ምንድናቸው? በፊትስ በፊት ያጋጯቸው ምንድናቸው? አሁንስ እንዴት ነው እየቀየር ናቸው ያለ ነው ከዛ በፊት አንድ ማለት የምፈልገው ነገር አለኝ። ይህንን የሰላም ጉዞ ለየት የሚያደርገው ሁለቱም መንግስታት ሶስተኛ ወገን ሳያስፈልጋቸው ወንድማዊ በሆነ መንፈስ ሰላም እንሸታቸው ይመስለኛል። ይህ ደግሞ በመንግስታት የግጭት አፈታት ታሪክ በጣም ልዩ ክስተት ሆኖ የሚመዘገብ ይመስለኛል። ሁለቱ ሀገሮች ሉዓላዊነታቸውን ጠብቀው በጋራ መስራት የሚያስችላቸው በጣም ብዙ በርካታ ጉዳዮች አሉ። ምናልባትም በፊትም ቢሆን ችግሩ የመነጨው እንደ ፍላሽ ፖይንቱ ቦርደር ተብሎ ይታይ እንጂ ከዛም ያለፉ በጣም ብዙ ጉዳዮች ነበሩ። የንግድ ሁኔታ ተነስቷል። ሁለቱም ሀገሮች አዲስ ሀገር ሆነው ሁለት መንግስታት ሆነው በአዲስ መልክ ግንኙነታቸውን ሪዲፋይን ማድረግ አለመቻላቸውም ይመስለኛል ግጭት ውስጥ እንዲገቡ ያደረገው እና ከዛ ተሞክሮ ተወስዶ በጋራ ጥቅም ላይ በተመሰረተ ሁለቱንም ህዝቦች በሚጠቅም መልኩ ብዙ ብዙ ስራዎች መሰራት የሚቻል ይመስለኛል እና ሂደቱ ግን ይዘቱን የሚወስነው ይመስለኛል። በሶስተኛ ወገን መደራደር ቢኖር ኖሮ ሁሉም የራሱ ኮርነር ላይ ቁጭ ብሎ ይሄ ለእኔ ያለኔ አይነት ነው። ግን አሁን እኔ የምጠብቀው እና ተስፋ የማደርገው ይሄ ወንድማዊ በሆነ መንፈስ የሰላም ጉዞውን መጀመራቸው በኋላ ለሚደራደሩበት ፕራክቲካል ኢሹስ እኔ ብዙ ፋይዳ ይኖረዋል ብዬ ነው የማስበው። እንደዛ ማየት ከቻሉ አዲስ መነጽር ይኖራቸዋል። እያንዳንዱ ሁለቱም ህዝቦች ያላቸውን ጥቅም ከማስከበር ብቻ ሳይሆን በጋራስ ምን አይነት ጥቅሞችን ማግኘት እንችላለን የሚለውን ሁኔታም ላይ ስለሚችሉ እኔ ጌም ቼንጀር ሊሆን ይችላል የሚል ከፍተኛ እምነት እናተፋ አለኝ። እንግዲህ የሁለቱን ሀገሮች ሰላምና የፖለቲካ ዲፕሎማሲ ግንኙነት ቀፍድዶ ለሁለት አስርት አመታት ይዞ የቆየው የአልጀርሱ ስምምነት ከዚህም አልፈው የኢትዮጵያ ኤርትራ የድንበር አካላይ ኮሚሽን ያሳለፈው ውሳኔ አስመልክቶ አፈጻጸሙ ላይ ነበር። ይህንንም በተመለከተ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተናገሩት መሰረት ኢህአዴግም እንደዚሁ ውሳኔ ያሳለፈበት ነው። የአልጀርስን ስምምነት አክብረው የድንበር ኮሚሽኑንም እንደዚሁ ውሳኔ ወደ ተግባር ለመፈጸም መወሰናቸው ነው። ወይዘሮ ሙሉ ሰለሞን እርስዎ የ የተለያዩ የኢትዮጵያ የአዲስ አበባ የንግድ ማህበረሰብ በመሪነትም በአባልነትም ሰርተዋልና፣ የኢትዮጵያ የንግድ ማህበረሰብ በኤርትራ ስልታዊ ወይም ከኤርትራ የንግድ ማህበረሰብ ጋር የሚኖሩ ስልታዊ ግንኙነት ምንድን ነው? ምን አይነት ጥቅም እና ግንኙነት ማግኘት ይቻላል? እንግዲህ የኢትዮጵያ ንግድ ህብረተሰብ እንደ ማንኛውም የዓለም ህብረተሰብ ከጎረቤት ሀገር ጋር በተለይም ከኤርትራ ጋር ከአንድ እናትና አባት ልጆች ጋር ማለት ነው። ቀደም ብሎም የነበረው ይታወቃል። ብዙ ከኢትዮጵያ ወደዛ የሚሄድ ከኤርትራም ወደዚህ የሚመጡ ነገሮች አሉ። አብሮ የመስራት ሁኔታ ወደቡንም የመጠቀም በጋራ የመሳሰሉት ነገሮች ስለሚኖሩ ከፍተኛ ጠቀሜታ አለው። ከዚህም ሌላ የቱሪስት መዳረሻዎች በወደብም በኤርፖርትም በሲፖርትም ስለሚሆን አብረው እንደውም የኢትዮጵያ አስጎብኚዎች አስቀድሞ አሁንም ማሳዋንን ምጽዋንና አሰብን እናስጎበኛለን በሚል አብረው አብረን እናደርጋለን የሚል ሲነጋገሩ ሰምቼ ነበር። ቱሪዝምንም ይሁን ዕቃ የመላክም የመቀበልም ያለ ዕቃ የመላክ እና የመቀበል ለኤርትራም ከኤርትራ ወደ ኢትዮጵያም መጡትን አስመልክቶ ከፍተኛ ጠቀሜታ አለው ብዬ አምናለሁኝ። በተለይ በመከባበር ላይ በመተሳሰብ ላይ ስለሚሆን እንደ ሌላው እንደ ውጭ እንደ ሌላው ጎረቤት ሀገርም አይደለም። በጣም ቀደም ሲልም አብሮ ስለነበረ በቋንቋም በተለያየ መልኩ ቅርበት ስላለው ንግድን የሚያቀላጥፉ ብዙ ጠቀሜታዎች ብዙ ነገሮች አሉ። እኔ ራሴ ማቀው ቀደም ሲል ከዛ ኦሞ እናስመጣ ነበር። እኛ ሻይ ቅጠል ልክ ነበር፣ ጤፍ ልክ ነበር። ኢቨን ኤርትራ እንደተገለጠለች እንኳን በጣም ብዙ ቢዝነስ፣ የጋራ ስራዎች ነበሩ። አሁን ደግሞ ሁኔታዎች ኢትዮጵያ ውስጥ ብዙ ፋብሪካ አለ። እዛም የተለዩ ሁኔታዎች አሉ እና ከፍተኛ ጠቀሜታ አለው ብዬ ነው ማምነው። ከሌላ ለሌላ ሀገር አፍሪካ ኢንጀነራል እኛ በጋራ ከሌላውን ሁን ለምሳሌ፣ የኬንያን ሻይ ከአውሮፓ ከማስመጣት እዚሁ እኛ ሶርስ ማድረግ አለብን። ኤርትራ ውስጥ ያለ እቃ ከሌላ ሀገር ከምናስመጣ በቅርብ በፈረስም በአህያም በመኪናም በእግርም የምንገበያይበት ሁኔታ ስለሚሰጥም ከቅርብ ጫ አንጻርም ከመተማመን አንጻርም ከፍተኛ ጠቀሜታ አለው ብዬ አምናለሁ። የንግዱ ህብረተሰብ እጅግ እንደሚደሰትም እንደተደሰተም ማረጋገጥ ወዳለሁ። እሺ፣ አቶ ብስራት ተሾመ በአጭር ጊዜ የሚገኙ የንግድ ግንኙነቶችና ጥቅሞች አስቀድመህ የገለጽካቸዋሉ ምን እንደሚሆኑና በረጅም ጊዜ በተለይም ደግሞ በሁለቱ ሀገሮች መካከል የነበሩ ንግድና መናገድን ሊያሳልጡ የሚችሉ መሰረተ ልማቶች መንገዶችን የመሳሰሉ ለብዙ ጊዜ በጥቅም ላይ ካለመዋላቸው የተነሳ መሰረተ ልማት ኢንቨስትመንት እንደዚሁም ለረጅም ጊዜ ዘለቄታ ያለው የንግድ ግንኙነት ሁለቱ ሀገሮች ምን ሊያደርጉ ይችላሉ? በአጭሩ በቅርቡ ግን እንጀምር። እሺ ያው በቅርብ ጊዜ ወይም ደግሞ ሾርትረን በምንለው አይነት ጊዜ ላይ ስናየው ከኢትዮጵያ በጣም ብዙ ምርቶች፣ ሸቀጣሸቀጦች ቅድም ወይዘሮ ሙሉ ሲያነሷቸው የነበሩ አይነት ከጤፍ ጨምሮ በአዲስ ገበያ ተከፍቶልናል ማለት ይቻላል ከዚህ ለኢትዮጵያውያን ይህንንም ደግሞ ወደዛ ለማድረስ የሚያገለግሉ መስመሮቹ ይሄ የአስፋልቱ ኢንፍራስትራክቸሩ በፊት ተዘርግቶ የነበረ ነው። ምናልባት ከረዥም ጊዜ ያህል ጥቅም ላይ ባለመዋሉ ምክንያት ሊኖሩ የሚችሉ አሁን ከረንት ኮንዲሽኑን አናውቀውም የመፈራረስ ወይም ከአገልግሎት ውጭ የመሆን ነገር አለ። ግን አትሊስት ጠርጊያ መንገድም ሆኖ ይኖራል እና እነዚህን ነገሮች አሁን ቶሎ ቶሎ አስተካክሎ ንግድ እና እንደዚህ የኮሞዲቲ ልውውጦች የተሳለጠ ኢንፍራስትራክቸር ይፈልጋሉ። ይህንን ሁለቱም መንግስታት፣ በወዲያም የኤርትራም በዚህም የኢትዮጵያ መንግስታት ይህንን ቶሎ ሰርተው ወደ ጥሩ አይነት የተሳለጠ የገበያ ግንኙነት ቶሎ ልንገባ እንችላለን። ስናነባ አንዳንድ እንደዚህ ራፍሊ በሚደረጉ የሪሰርቾች ላይ ስናይ ኤርትራ ውስጥ ሰፊ የሆነ የማዕድን ክምችት እንዳለና እንደውም በቅርቡም ቢሻ ማይን የሚባለው ቢሻ የማዕድኖች ማምረቻ ማውጫ ቦታ ላይ ብዙ ሰራተኞችን ተቀጥረው እንደሚሰሩ ስና ከሺ አምስት መቶ በላይ የሚሆኑ ሰራተኞችን የሚችል አይነት ማዕድን ማውጫ ነው። ከዚህ ሊወጣ የሚችለው ማዕድን ኢትዮጵያ ውስጥ በጣም ተፈላጊ የሆኑ ለምሳሌ እንደ ኮፐር፣ ወርቅ፣ ግራናይት፣ ማርበል እነዚህ ፖታሽ የመሳሰሉትን ናቹራል ሪሶርስስ እነሱ ስለሚያወጡ እነዚህ ነገሮች ኢትዮጵያ ውስጥ በተወሰነ መልኩ አሉ፣ ይመረታሉ እዚህ ሀገር። ነገር ግን ከዛ ወደዚህ የሚመጣው ኢትዮጵያ ውስጥ ከሚመረተው ጋር ተወዳዳሪነት በመፍጠር ኤፊሽንሲ የሚባለውን ሀገር ውስጥ ያሉትን አምራቾች ለካ እንደዚህ የሚሰራል ብለው የበለጠ ንቁ ሆነው ውድድር እንዲፈጠር ያደርጋል። ወደ ኤርትራም ደግሞ ይሄው ተመልሶ ወደዛም የሚሄድ ገበያ ነው። ስለዚህ በቅርብ ጊዜ ላይ እነዚህ ንግዶች በጣም ተስፋፍተው ተሳልጠው መቀጠል ይችላሉ ብዬ አስባለሁኝ። ከዛ ውጭም ያው የአየር መንገዳችንም የኢትዮጵያ አየር መንገድም አዲስ ተጨማሪ የማረፊያ ቦታ ዴስቲኔሽን አገኘ ማለት ነው። ይሄ ከዚህ ወደዛ መሄዱን ብቻ ሳይሆን ከተለያዩ የዓለም ሀገሮች ወደ ኤርትራ የሚደረገውን ጉዞ በማሳለጡ ምክንያት የኢትዮጵያ አየር መንገድም በጣም ከፍተኛ የሆነ አዲስ ገበያ ያገኛል። ከዛ ውጭ ደግሞ ቱሪዝም ጋርም ስንመጣ ቀላል የማይባል ኢትዮጵያዊ ላለፈው ሀያ አምና ዓመት ተለያይቶ የኖረ ሕዝብ ስለሆነ በደም የተሳሰረ ሕዝብ ስለሆነ እጅግ በጣም ወደ ኤርትራ ሄዶ መጎብኘትን በጣም ይፈልጋል። ልክ ዶክተር አብይ መጥተው ኤርትራ ጋ ያለውን ግንኙነታችንን እናሳልጣለን በሚሉበት ጊዜ ብዙ ኢትዮጵያዊ ነው የተደሰተው። መቼ ነው ሄጄ ዛ ምጽዋ ወደቦች ላይ እና እዛ አካባቢ ያሉ መዝናኛዎች ላይ ምዝናናው ሲባል ነበረ በሰፊው አሁን ደግሞ የበለጠ ዶክተር አብይም እዛ ሄደው ይሄንን ነገር ሲያስተካክሉት በጣም እጅግ በጣም ሰፊ የሆነ ህዝብ ወደዛ ሄዶ በደምም የተሳሰረ ነው። አባቱ፣ እናቱ፣ ወንድም እህትም እዛ ያሉ ሰዎች አሉ። ከዛም ደግሞ ወደዚህ ይመጣሉ ወደ ኢትዮጵያም እና ሁሉም ነገር የተስተካከለ ነው የሚመስለው። የአጭር ጊዜ በሾርት ረን የምንለው በእነዚህ ኤሪያዎች ላይ ያተኮረ ሊሆን ይችላል። በሎንግ ተርም የሚባለው ደግሞ ረዥም ጊዜ ግን የአሰብ ወደብን የመጠቀም እንቅስቃሴዎች ምናልባትም ጠቅላይ ሚኒስትር አብይ አህመድ እዛ ሄደው ከሚነጋገሩባቸው ጉዳዮች አንዱ ሊሆን ይችላል ብዬ ገምታለሁኝ። የአሰብ ወደብ በሰሜኑ ኢትዮጵያ አካባቢ ላለው ምርት እጅግ በጣም ቅርብ ነው። ለምሳሌ ኢትዮጵያ ውስጥ ያው ኢንዱስትሪ ፓርኮች በሰፊው እየተስፋፉ እንደሆነ እናውቃለን። መቀሌ አካባቢ መቀሌ ላይ አንድ ትልቅ ኢንዱስትሪ ፓርክ አለን። ኮምቦልቻ አለ፣ ባህር ዳር አካባቢም ያሉ ኢንዱስትሪ ፓርኮች አሉ። ስለዚህ እነዚህ በሙሉ በፊት ተሰርቶ በነበረው መንገድ አስፋልት መንገድ ተጠቅመው አሰብ ወደብን መጠቀም በቀላሉ መጠቀም የሚቻልበት ነገር ሊፈጠር ይችላል። ይህንንም ዶክተር አብይ ተነጋግረው ሊያመጡ ይችላሉ። ከደቡብ ና ወደ መካከል ሀገር አካባቢ ያለው ምናልባት ርዝመቱ ወደ ጅቡቲ ሊቀርብ የሚችልበት ሁኔታ ሊኖር ይችል ይሆናል። ነገር ግን በጣም በዛ በኩልም የተሻለ የወደብ ኪራይ ማግኘት የሚቻል ከሆነ ምናልባትም በዚህ በኩል ያለውን ኮምፐንሴት ለማድረግ ወደ ሰሜንም ሄድና ወደ አሰብን መጠቀም ሊቻል ይችላል እና ይሄ እጅግ በጣም ሰፊ የሆነ የኢኮኖሚ ኢንቴግሬሽን በሁለቱ ሀገሮች መካከል መፍጠር የሚችል ግንኙነት ነው። ልክ ነው፣ አቶ ብዙራት። እነዚህን ሁኔታዎችም ስመለከታቸው ነበር። ለምሳሌ ከአሰብ ኮምቦልቻ ድረስ 495 ኪሎ ሜትር ነው። ከጅቡቲ ኮምቦልቻ ወደ 508 ኪሎ ሜትር ነው። ብዙ እንዲያውም ለምሳሌ ከአሰብ አዲስ አበባ 882 ኪሎ ሜትር ከጅቡቲ አዲስ አበባ 896 ኪሎ ሜትር። ስለዚህ በ10 በ15 ኪሎ ሜትር ነው የሚራራቁትና ሁለቱም ወደቦች በስፋት በተለይ ማዕከላዊና ሰሜናዊ የአገሪቱ ክፍል ጋር ያላቸው ቅርበት ተመሳሳይነት ያለው ነው። እንግዲህ ሌላ የምታክሉት ሀሳብ ከሌለ በተለይ በአካባቢ ሰላምና ጸጥታ ዙሪያ ዶክተር ደረጀ ውይይታችንን በዚሁ እናብቃ። አዎ ምናልባትም አንድ ያላነሳነው ነጥብ ቢኖር የዚህ የሁለቱ ሀገራት ስምምነት ከሁለቱ ሀገራት አልፎ ቀጠናዊ ፋይዳ ይኖረዋል ብዬ አስባለሁ። ያው እንደሚታወቀው ኤርትራ ከአካባቢ ወይም ከቀጠናው የተለያዩ ማህበራት እንደ ኢጋድ ያሉ ድርጅቶች ራሷን ያገለለችው ወይንም አክቲቭ ያልሆነ እጅበት ዋናው ምክንያት ከኢትዮጵያ ጋር ካለው ቅራኔና ግጭት በኢትዮጵያ ዶሚኔትድ የሚሆኑ ኢንስቲቱሽኖች ናቸው የሚል ስጋትም ስለነበራት ይመስለኛል እና ኤርትራ ወደ እነዚህ ማህበራት እንደገና መምጣቷ የፕሮስ ኦፍ ሪጂናል ኢንቴግሬሽኑን ያሳልጠዋል ብዬ አስባለሁ። ይህ ከሆነ ደግሞ አሁንም ሁለቱ ሀገራት በቀጥታም ባይጋቸው ለረጅም ጊዜ አንዱ የጎረቤት ሀገራትን እንደ ፕሮክሲ ሳይት የመጠቀም አዝማሚያም ነበረ በተለይ ሶማሊያ ላይ ይሄ በጣም ተንጸባርቋል። እና የዚህ የሁለቱ ሀገራት የሰላም መቀራረብ ትሩፋቱ በሁለቱ ሀገራቶች ብቻ የሚወሰን ሳይሆን ለአካባቢው በለቀጠናው በአጠቃላይ ዘላቂ የሆነ ሰላም እንዲመጣ እጅጉን ያግዛል ብዬ አስባለሁ። በጣም ነው የማመሰግነው እንግዶችን በድጋሚ አስተዋወቂ ላመስግን። ዶክተር ደረጀ ፈይሳ የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። ወይዘሮ ሙሉ ሰለሞን የኢትዮጵያ ንግድ ምክር ቤት የቀድሞ ፕሬዝዳንት፣ የአዲስ አበባ የንግድ ማህበረሰብ አምባሳደርና በአዲስ አበባ ዩኒቨርሲቲ ደግሞ የስራ ፈጠራ መምህር ናቸው። አቶ ስራ ሄኖክ አንተንም እንደዚሁም የጋበዝካቸውን እንግዶች አመሰግናለሁኝ። አንድ ጊዜ እነማን እንደሆኑ አጠራ አድርገህ ብትነግረኝና። ልክ ነው አስቀድመን የሰማናቸው አቶ ብስራት ተሾመን እያስተዋወቅኩ የነበር የምጣኔ ሀብት ተንታኝ ናቸው። ወይዘሮ ሙሉ ሰለሞን እንደዚሁም አስቀድመን ያስተዋወቅ ናቸው። አቶ ብሩክ እንመለሳለን ወደ ኋላ እናስታውቃችኋልን። አየር ላይ ስላለን አመሰግናለሁ ሁላችሁንም አንተንም እንግዶችንም። አሁን እስቲ ወደ አስመራ ልመልሳችሁ። አስመራ ዛሬ ጠቅላይ ሚኒስትር አብይ አህመድ ከገቡበት ሰዓት ጀምሮ እስካሁን ድረስ ያለውን ሁኔታ ሊያጫውተን ሪፖርተራችን ብርሃነ ብርሃ መስመር ላይ ይገኛል። ብርሃነ እንደምናመሸ እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። እስቲ እስቲ እስቲ አጠር አድርገህ ምን ይመስል እንደነበረ ያለው ሁኔታ ጠቅላይ ሚኒስትሩ ሲገቡ፣ በኋላም ያለውን ሁኔታ እስቲ ንገረኝ። እንግዲህ ጠቅላይ ሚኒስትሩ ያው እንግዲህ ዛሬ ነገ ይገባሉ ሰዎች በነበረበት ዛሬ ጠዋት የጠዋቱ ሶስት ሰዓት ላይ አስመራ የአየር ማለት ላይ ገብተዋል። ጠቅላይ ሚኒስትሩም አስመራ አየር ማለት ያለገብዘት ወቅት ፕሬዚደንት ሳት አፈወርቅና ሌሎች የመንግስት ባለስልጣን ሃይማኖት መሪዎችና ሌሎችም የሚገኙበት አጨባበል ተደርገላቸዋል። ሁለቱ መሪዎች እንግዲህ በዛው ወቅት ያደረጉት የሰላምታ ልውውጥ ልክ የወንድማ ድማማችነትና የወዳጅነት በሚመስል ሁኔታ የሁለቱ ሀገሮች የተጀመረው የሰላም ድርድርና ግንኙነት ይናት የሚያሸሸል ና ተስፋ ሰጭ የሆነ እንግዲህ የኤርፖርት ወይም የአየር መንገድን የአጭር ቆይታ ሰርተው የወጡበት ወቅት አስመራ ድናዎች ላይ ወይም መንገዶች ላይ ከአስር ኪሎ ሜትር በላይ የተደረጋ ሁን እስካሁን በተለያየ ም አገባብ እና በተለያየ ሁኔታ ይገልጽ ነበረ። እንግዲህ ዋናው ህዝቡ ከዚህ በፊት በሁለቱ ሀገሮች የነበረው የሰላም ሁኔታን አስታውሰ አሁን ደግሞ ለሀያ አመት ሁለቱ አገሮች በጥላቻና በጦርነት በተነሳ ሁኔታ ተራርቀው እንደነበረ በመግለጽ እንደነበረ የሚታወቅ ሲሆን በአሁኑ ሰዓት ግን ከሀያ አመት በኋላ ሁለቱ መንግስታት የሰላም ግንኙነታቸውን እንደ አዲስ በመጀመር ያለፈውን ታሪክ በመርሳት አዲስ ምዕራፍ የከፈቱበት ሲሆን ህዝቡን በጎዳና ወጥቶ በደስታ በእንሳ በጨብጨባ የሁለቱ መሪዎች ስም በመጥራትና ባንዲራ የሁለቱን ሀገሮች ይዞ በማወለት በደስታና በልዩ ስሜት ሲገልጽ ነው የታየው። አዚ የሚገርም ነው ሰው ከዚህ በፊት ሳይቱ በማይታወቅ ሁኔታ የአስመራ ነዋሪዎች ለየት ባለና አስደናቂ በሆነ ሁኔታ ነው ስሜታቸውን የሚገልጽ ነበሩ። ብርሃነ፣ ለመሆኑ ብርሃነ፣ አባቶች፣ ብርሃነ፣ ለመሆኑ ሰው ጠቅላይ ሚኒስትሩን የኢትዮጵያውን ጠቅላይ ሚኒስትር ለመቀበል የኢትዮጵያን ጠቅላይ ሚኒስትር ለመቀበል ወደ መንገድ ወደ አደባባይ የወጣው ውጣ ተብሎ ተቀስቅሶ ነው ወይስ ደግሞ በራሱ ፍላጎት ነው የወጣው? እንግዲህ ሁሉም ጉዳዩ በሚስጥር ተይዞ ነበር። መች እንደሚመጣ ራሱ የማጣ ያወቅ ነው ማለት ነው እና ቤት ሲጠብቀው የነበረ ሲዘጋጅበት የነበረ ማሊያ ሁሉ ቃናቴራ ስል ያለበት የሁለቱ መሪዎችን ይዞ ዛሬ ነገር ይገባል እየተባለ ዝግጅት ይጠብቅ ነበረ። ከሁለት ቀን በፊት ባንዲራዎች የተለያዩ ከተማዎች ይለፈጣል ማንበልበል ሲጀምሩ ሰው እንግ ይሄ በዚህ ቅራሄና እንደሚመጡ አውቆ በጥብብቅ ላይ የነበረ ነው እና ሰው አስገድዞች የወጣ ሳይሆን በፍላጎቱ የወጣ ነው። የእሱ ማሳያ ደግሞ ሁለቱ መሪዎች በሚያልፍበት ሰዓት የሚያሳየው የነበረው የደስታና የፍቅር ስሜት በጣም በጣም የሚገርም ነው። ለሁለቱ መሪዎች በተለይ ደግሞ ለእንግዶቹ ያለውን ክብርና ለሰፉም ወይም ለሁለቱ ሀገሮች የጀመሩትን የሰላም ሁኔታ የመደገፉ በጣም በጣም በሚገርም ሁኔታ ነበር የሚገልጸውና ብርሃነ በራሱ የወጣው ነው። ከትንሽ ሲሰርፍ ልቅ አስመራዎች ቀረ የተባለ ሰውም በሌለበት ሁኔታ ነው ሰው ወጥቶ ሰው የተቀበላቸው ብርሃነ። እንደው እዚህ ላይ ህዝቡ በጣም በደስታ የሁለቱን ሀገሮች ባንዲራዎች ይዞ ስሜቱን ሲገልጽ እንደነበር ገልጽህልናል። ያነጋገርካቸው ሰዎች ግን ተስፋቸው ምንድን ነው? ከዚህ ግንኙነት ምን እናገኛለን? የኤርትራ ህዝብ ምን ያገኛል፣ የኢትዮጵያ ህዝብ ምን ያገኛል ብለው ያስባሉ? እንደ ያነጋገርካቸው ምን አሉ? አዎ፣ እኔ ያነጋገርኳቸው እንግ የነበሩ የተለያዩ ሰዎች የእነሱ ስሜት እንግዲህ አንድና አንድ ነው። በቃ አሁን ሁሉም ነገር አልቋል። ሁለቱ ፕሬዚደንት ሁለቱ መሪዎች ከተገናኙ በኋላ የሰላም ሁኔታ በአዚያ በአስገራሚ ሁኔታ ወደ ማለቁ አጋባቢና ሰውም እንደ ድሮ ሁኔታው ተመልሶ የወንድማማችነት የፍቅር አብሮ የመስራትና የማደግ ሁኔታ እንደሚኖር ተስፋ በማድረግ የሚጠብቀው አሁን ምንድን ነው የሁለቱ ሀገሮች መንገድ ተከፍቶ በመንገድ በትራንስፖርት ተከፍቶ የተለያዩ ልውውጦችን ለማድረግ ሁለቱ ህዝቦች ለሀያ አመት የከሰሩትን የሰላም ሁኔታ አሁን በአዲስ መልክ በማደር ያለፈውን ታሪክ በመግዳት አዲስ ምዕራፍ ለመጀመር ዝግጁነት እንዳላቸው እና በአጭር ጊዜ ውስጥ ሁሉ ነገር ተስተካክሎ ወደነበረበት እንዲመለስ በጣም ህዝቡ እየጠበቀና በቅርብ ቀን ይመጣ ብርሃነ እናመሰግናለን። እንግዲህ ከሰሞኑም ተከታታይ ዘገባዎችን እንጠብቃለን። በነገው ምሽት ዘርዘር ያለ ዘገባ የዛሬውን የእራት ግብዣ አስመልክቶም እንጠብቃለን ካንተ ለአሁን ግን ዘገባህ እናመሰግናለን። ክቡራን አድማጮች አሁን ከምሽቱ ሦስት ሰዓት ከአርባ ደቂቃ ሆኗል። አዲስ አበባ ላይ ከአስመራ ብርሃነ በረሃ፣ እንደዚሁም እዚህ ዋሽንግተን ዲሲ ቴክኒሽኑ ቢል ሄንድሪክ፣ የስርጭት ፕሮዲውሰሩ ንጉሡ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ እንዲሁም ሄኖክ ሰማግዜርና እኔም ሰሎሞን አባተ ለምሽቱ ስርጭት አብረናችሁ ነን። ዶክተር ተስፋ ማርያም መሐሪ ትውልደ ኤርትራ የሆኑ ለንደን የሚገኘው ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ፕሮፌሰር ብሩክ ኃይሉ በዩናይትድ ስቴትስ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የኢትዮጵያ መንግሥት የአልጀርስን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደሚቀበልና ለተግባራዊነቱም እንደሚሠራ እንዳሳወቀ ጋብዣቸው ነበር። ሁለቱን ምሁራን ሰፊ ትንታኔ ሰጥተው ነበር። ከወር በፊት ያነሷቸው ሐሳቦችና ምኞቶቻቸው ዛሬ አሁን እውን ሲሆኑ ወይም ወደ መሆን ሲቃረቡ ከያሉበት መልሼ አገኝቻቸዋለሁኝ። ፕሮፌሰር ብሩክ ዶክተር ተስፋ ማርያም ጤና ይስጥልኝ። ሰላም ሰላም፣ ብሩክ ሰላም ሰለሞን እንኳን በሰላም አገናኘን በዚህ በደስታ ቀን። አሜን አሜን። ዶክተር ተስፋ ማርያም እንደምን ይሄኔ፣ ወንድም እንኳን ተገናኘን እንደገና። ታሪካዊ በሆነ ቀን ነው የምንገናኝ። ዶክተር ተስፋ ማርያም ምናልባት ዕዳ እንግዲህ ሳይበዛብዎት አይቀርም። ጉርጉሱ የምንገናኝ ብለው ቃል ገብተዋል፣ እየተዘጋጁ ነው ይመስለኛል። ዕቁብ መግባትም ሳይኖርብዎት የሚቀር አይመስለኝም። ደስ እያለኝ ደስ እያለኝ የኔ ቤት ሪሞርገጅ ማድረግ ካስፈለገም ይደረጋል። በደንብ ድግስ ነው የምናደርገው ከዚህ በላይ የደስታ ቀን ሊኖር አይችልም ለሁለቱ ሕዝቦች እና በጣም ነው ደስ ያለን። እና ተዘጋጁን ም እዘጋጃለሁ። ዶክተር ብሩክ እንግዲህ ዘጋጁ እርስዎም እንዘጋጃለን። በጣም ደስ የሚል ቀን ነው። በጣም ታሪካዊ ቀን ነው። እስቲ ሁለቱን ሀገሮች ለማቀራረብ ወደ ጉዳይ ልግባ በቀጥታ ሁለታችሁም ስራ ላይ ናችሁ ያላችሁት። በተለይ ዶክተር ብሩክ ደግሞ አይሮፕላን ጣቢያ ላይ ነው ያሉት። አይሮፕላን እየጠበቁና ጊዜያችንን ለመሻማትም ያህል እንግዲህ እስቲ አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ያለው ግንኙነት ሞቅ ያለ ይመስላል። ነገር ግን ትግራይ ውስጥ በሚታየው ሁኔታ በህወሀት መሪዎች አካባቢ ባለው ስሜትና መንፈስ ይሄ የተሟሟቀና የተጋጋለ ሁኔታ ዘላቂ ሊሆን ይችላል? ይሄ የደስታ ስሜት የፈንጠዝያ ሩቅ ሊያስኬድ ይችላል ብላችሁ ታስባላችሁ? እስቲ ከዶክተር ተስፋ ማርያም ልነሳ። መሆን እንግዲህ በእኛው አይነት ፖለቲካ ስታየው አንድ አንዱ አካልን አዋስነህ አንዱ አካልን ስታቅፍ የሚመጣው ችግር ሁሌ የሁለቱም አሸናፊና ተሸናፊ የሌለበት ነገር መፈለግ ያለበትም ለዚህ ነው። ምክንያቱም እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም ምክንያቱም የትግራይ ህዝብም የኢትዮጵያ አካል ነው። ከኢትዮጵያም የቀረበው ለኤርትራ የትግራይ ህዝብ ስለሆነ እነሱን የሚጎዳ ሰላም መኖር የለበትም። ግን እኔ እስከማየው ድረስ ምንም ምክንያት ትግራይን የሚጎዳ ነገር ምንም ምክንያት ስላላየው ይህን ነገር ቀጣይነት እንዳለው አረጋግጣለሁ። ምክንያቱም እኔና ትግራይ ያሉት እኔን መሰሎች ወይም የትግራይ የኤርትራ ህዝብ እና የትግራይ ህዝብ ከሰላም በስተቀር ሌላ ምንም ምንም ምንም ሌላ ከዛ በላይ ሌላ ፍላጎት እንደሌለው በእርግጥ ስለማወቅ አንዳንዱ ከዛው ተገለናል ብለው የሚፎሩ ወይም የሚያኮርፉ ሰዎች ቢኖሩ፣ እንግዲህ ለጊዜው ሁለቱም ህዝቦች እንዲታገሱ ሞክረዋቸው በሰላም ይህን ነገር በቀጣይነት እንደሚኖረው እርግጠኛ ነኝ። ቀጣይነትም መኖር አለበት የሚል ነው። ምክንያቱም በዚች ሰላም የሚጎዳ አካል የህብረተሰብ አካል ወይም ህብረተሰብ የለም መኖሩም የለበትም ስለምል ነው ዶክተር ብሩክ እኔም እንጋራለሁ ከዶክተር ተስፋ ማርያም ጋር ትልቁን ስዕል ስናይ ዛሬ በጣም ታሪካዊ ቀን ነው ለሁለቱ ሀገሮችና ለሁለቱ ህዝቦች እሱ ላይ ስናተኩር የኤርትራም ህዝብ ሆነ ኢትዮጵያ ህዝብ ትልቅ የደስታ ቀን ነው አዲስ ምዕራፍ የተከፈተበት ቀን ነው ላለው ቦርደሩ ላይ ያለው ህዝብ በተለይ በዛም በዚህም በኩል ያለው የትግራይ ህዝብ ቢሆን እኔ ከወዲሁ መገመት የምችለው የዛሬውን ቆ በደስታ እንደሚቀበል ነው። ዋናው መርሳት የሌለብን አብዛኑ ህዝብ ይቀበለዋል ይህን ጉዳይ። የተቀረውን ግን ትናንሾቹን ወይም ነጥቦች በተመለከተ ኔጎሽዬሽን አሁን ዛሬ ሲጀመር ኔጎሽሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሽ ሆ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውን ቢሆን እዛ ይህን በበጎ እንደሚቀበል ነው ማየው። አንድ መርሳት የሌለብን እኔ ሁሌም አተኩረ ህዝቡ ላይ ነው የኤርትራ ህዝብና ኢትዮጵያ ህዝብ ደስተኛ ነው ብዬ ገምታለሁ በዛሬው ቀን። አንደኛ፣ ሁለተኛ ድርጅቶችን ለይተን ማየትም ይገባል። ለምሳሌ በሁለቱም ሀገሮች ያሉ ድርጅቶች አሉ። መሪ ድርጅቶች ግን በዛም በኤርትራም ሆነ በኢትዮጵያ በኩል እያንዳንዱ ትግራይ ህዝብ፣ እያንዳንዱ ኢትዮጵያ ህዝብ መሪውን ድርጅት ቲፒኤልኤፍን አባል ነው ወይ ለመጠየቅ አለብን ወይ፣ ሻዕቢያም አባል ነው ወይ ማለት አለብን። ሁሉም አይደለም። ይህን መለየት አለብን። ህዝብን በህዝብነት ፍላጎቱንም ማስተናገድ ይገባል። እና ድርጅቶች አሉ። ድርጅቶች ውስጥ የሚቀበሉ ማይቀበሉም አሉ ያ ግን ጊዜ የሚፈታው ነው። አሁን በዝርዝር ውይይት ሲጀመር ያለጥርጥር የድርጅት አባል እንኳን የሆኑት ማለት በትግራይ በኩል ያሉት ይሄ የዛሬው የዛሬው ትልቅ አድቫንቴጅ ትልቅ በጎ ነገር የሚያመጣ መሆኑን በመገንዘብ ቀናትን ቀናት በሳምንታት በኋላ በዝርዝር ሁኔታውን ሲያውና ሰከን ባለ ሁኔታ ሲያዳምጡት ጉዳዩን ተቀብለው የሚሄዱ ይመስለኛል። ምክንያቱም ሶሉሽን መፍትሄ በግድ ያስፈልጋል። እየተንከባለል የመጣ ጉዳይ ስለሆነ በዛ በበጎ የሚቀበሉታል። አሁን ቅር የሚል ወገንም ቢኖር አብዛሃኑ ተቀብሎታል፣ የሚቀበለው ነው። ግን አናሳው ወይም በጣም በምሬት እንዴት እንዲህ ሊሆን ይችላል የሚሉ የድርጅት አባል ሰዎች የመሳሰሉትም ሁሉም ሳይሆኑ ጥቂቶቹ በግድ ጊዜው ያመጣውን ኦፖርቱኒቲ። ለሰላም እነሱም በማላመጥ በግልጽ ሁኔታ አወዳድሮ በማየት እንደሚቀበሉት ነው የምገምተው። መጀመሪያ ላይ እንቢ ማለትም አንዳንዴ የሰው ልጅ ጠባይ ነው፣ ኋላ ግን ጠቀሜታ ሲታይ ይቀበሉታል። የሚል አስተያየት ነው ያለኝ። አመሰግናለሁ። መቼም ሁለታችሁን አሁን አገናኝቼ እንደዚህ በዚህ ሁኔታ ማነጋገሬ በጣም ነው የሚያስደስተኝ። ምክንያቱም የኢትዮጵያ መንግስት፣ በተለይ ጠቅላይ ሚኒስትሩ ያንን የአልጀርስ ስምምነትን አገራቸው እንደምትቀበል ካሳ ወቁ በኋላ በመጀመሪያ እናንተን ነበረ ያቀረብኩት ወዲያውና፣ የኤርትራ መንግስት ትንሽ ዘግቶ ነበር መልስ ለመስጠት። በጣም ሲጠበቅ ነበረ። በተለይ ዶክተር ተስፋ ማርያም ሲማጸኑ ነበር መንግስቴ ምላሽ እንዲሰጥ እፈልጋለሁ የድሮውንም ቢሆን ብለው፣ ዶክተር ብሩክም እንደዚሁ ምላሽ መስጠት እንደሚያስፈልግ መግባት እንደሚያስፈልግ ወደዚህ ጉዳይ አሳስባችሁ ነበር ሁለታችሁም። እና ለመሆኑ ዶክተር ተስፋ ማርያም የደረሱበት ነገር አለ? ምንድን ነው የኤርትራን መንግስት ያንን ያህል ያዘገየው ለመቀበል የኢትዮጵያን ጥሪ? ቅዱሳን ጥር ለመቀበል ያዘገየው በእኔ አስተያየት እንግዲህ አንድ ያን ያህል ትቤት ማምጣት ያስፈልግ አውቃለሁ ብሎ አናሊሲስ ነው የምንሰጠው። በእኔ አስተያየት ኢህአዴግ ነው አገሩን የሚመራው። ኢህአዴግ ደግሞ እስካሁን ድረስ ኢህአዴግ የነበረ አሰራር ቲፒኤልኤፍ ወይም የትግራይ ወያኔ ህድነት ትግራይ ታላቅ ሚናና የመሪነት ሚና እንደነበረው ከሁሉም ይህም ቢሆን ነው እንግዲህ ትንሽ በሁለቱ ድርጅቶች መካከል የነበረው ትሪቪያል አማርኛው ብትረዳኝ ማይረባ ነገር ያተጋኖ ሁለቱ አገሮች ወደ ውያ ያመጣው ለምን ይህን ጉዳይ እንግዲህ ቦርደሩ ጠረፉ በትግራይና እንደ ምክንያት ሆኖ የመጣው ማለት ነው። ለውጊያው ምክንያት ሆኖ የመጣው የትግራይ በትግራይና በኤርትራ ያለው ጠረፍ ወይም ትንንሽ መንደሮች ወይም ባድመ ተብሎ ከመጣ በመጨረሻው ግን ቲፒኤልኤፍ መላው ኢትዮጵያን አዝሙቶ ነው የመጣው። እንግዲህ ነገሩ የሁለቱ ድርጅቶች ጉዳይ ሳይሆን የመላ የሁለቱ ሀገሮች ጉዳይ ሆኖ እንዲሰፋ በጠቅላይ ሚኒስተር መለስ፣ በዛም ጊዜ በነበሩት መሪዎች ፓርላማን እንዲያሳውቁ ኢትዮጵያ ተወረረች ብሎ ሀገሩን እንዲያሳውቁ ተደርገው በዛው መልክ እንግዲህ ሁለቱ መሪዎች በቴሌፎን የሚገናኙ እንዳልነበሩ በዛች ቀን ግን ነገሩ ሁሉ ተቋርጦ ወደ የሁለቱ ሀገሮች ውጊያ ሆኖ ኦሮሞው፣ ወላይታው፣ አማራው መላው ኢትዮጵያ የኢትዮጵያ ጉዳይ ሆኖ ኢትዮጵያ ኤርትራ ጋር ዘመተና ነገሩ ወደ መያዣ በሌለው ሁኔታ ያ ሁሉ ፍጅት አየን። አሁን እንግዲህ ቲፒኤልኤፍ ያን ያህል የበላይነት ይዞ ሲያዘምት የነበረው አሁን በትክክል ነገሩ የዶክተር አብይ መምጣት ይህን ነገር ትክክለኛ ለውጥ ነው ወይ ብሎ የኤርትራ መንግስት እንግዲህ በጥንቃቄ ያችን ነገር ማየት ይቅር፣ የኢትዮጵያ መንግስት ሳይሆን የኤርትራ ህዝብም ጭምር እውነት ነው ወይ ደስታ ውዛው እያለ እውነት ነው ወይ ይህ ጉዳይ በሀቅ ይህን ዶክተር አብይ የተነሳበት ነገር ሰራዊቱን፣ ድርጅቶቹን ሞርቶ ህዝቡን አነሳስቶ ይህን ነገር ደሊቨር ለማድረግ ይችላል ወይ ተብሎ ነገሮችን በጥሞና ለማየት የተደረገ መጠንቃቄ የሆነ ነው የታየኝ። ከዛ በኋላ እንግዲህ ነገሩን ካዩት በኋላ ያያችሁት ፍጥነት እንግዲህ ምን ያህል በኤርትራ በኩል የሰላም ጥማት እንዳለ፣ ነገሮች አንርሳ ጓደኞች፣ ወንድሞቼ እዚህ የሁለት የእነዚህ ሀያ አመታች ያሳለፍናቸው የነበረው ምሬት የነበረው ሞት የነበረው ግዞት ባህር ላይ መግባቱ ስናየው እኮ አሁን በዚሁ ቀን ደስታ የማያሰ ማሳየት የሚከብደው አካል ወይም ድርጅት ካለ በእውነት ማሰብ አለበት። የሁሉ ሁሉ ግፍ የታየበት ለምን ማን ጥቅም አገኘ ከዚች ከሞት በስተቀር ይህን ህዝቡን እንግዲህ ተንበርክከህ ይቅርታ መጠየቅ ነው ያለበት የሆነው ድርጅት በዛሬው ቀን የችን ነገር ማኩረፍ ወይም በዚህ ወይም ለምን እኔ ውስጥ መኖር አለብኝ ብሎ ከመጠየቅ ይልቅ ይቅርታ መጠየቅ እዚች እንግዲህ የፖለቲካ ስህተት አድርገናል በሆነው መልክ እዚች ውግባት ውጊያ መግባት አልነበረብንም የህዝብ ህዝብ መጥፋት አልነበረበትም ብለን መናገ መናገር ነው የሚገባን እና የኤርትራ በኤርትራ በኩል በጥያቄ ላይ መመለስ የኤርትራ ህዝብ በጣም ስለሚከብደው ይህን ነገር የውጊያ ነገር የአምሳ ዓመት ውጊያ ነው የሁለ የሀያ ዓመት ውጊያ አይደለም በውጊያ እንግዲህ ይኸው የመጨረሻ ሰላም ሊመጣ ነው ወይ ኤርትራና ኢትዮጵያ አብሮ በሰላም የሚኖሩበት ጊዜ ሊገኝ ነው ወይ? በትክክል አሁን ይኸው የቲፒኤልኤፍ ለውጥ ሶሪ ይኸው የኢህአዴግ ውስጥ የታየው ለውጥ ትክክለኛ ነው ወይ ብሎ ነገሩን ለመገምገም ለማየት የተደረገ ጥንቃቄ ይመስለኛል። ለዚሁ ደግሞ የታየው ምስክር ፍንጩ ከተገኘ በኋላ መተማመኑ ከተገኘ በኋላ ህዝቡ በአገር በመሀል ሀገርና በኤርትራም በውጭ ሀገርም የታየው ደስታ ምስክሩ ነው። ስለዚህ ጊዜያዊ ጥንቃቄ ይህ ለውጥ ትክክለኛ ነው ወይ የሀቅ ነው ወይ ውስ ሊቀለበስ ይችላል ተብሎ የተደረገ ጥንቃቄ ይመስለኛል። አረዘም እኳ ይቅርታ። አመሰግናለሁኝ ዶክተር ተስፋ ማርያም። ዶክተር ብሩክ የሚጨምሩት ነገር ይኖራል ከዚህ የተለየ? አዎ ለመጨመር እንደ ባጭሩ ጥያቄ እንደተረዳሁት እዚህ በጣም እጮህ ነበረ። ልክ ጥያቄውን ዶክተር ስታቀርብላቸው እንደተረዳሁት ኢትዮጵያ መንግስት በዶክተር አብይ የሚመራ ኢትዮጵያ መንግስት ትልቁን እርምጃ የወሰደ ወስኖ ነው የምለው ምክንያቱም ገፋ አድርጎ በቃ ውሳኔውን ተቀብለናል። አሁን ሰላም ለሰላም ዝግጁ ነን ኢትዮጵያ ዝግጁ ናት እንነጋገር ብሎ ኤክስትራ ማይልም ሄዶ አቅርቧል። እንግዲህ ለዛ መልስ ለመስጠት ወዲያው ፈጣን መልስ በኤርትራ በኩል አላገኘም። ያው መንግስት አመዛዝ ነው ምን ብለው መጨረሻ ላይ ኤርትራ መንግስትም በጎ ምላሽ ሰጥቷል። እኔ ምለው ምንድን ነው የኤርትራ መንግስትም ምርጫ ምርጫ ያጣ ነው ይመስለኝ ምክንያቱም ይህንን በጎ በጎ ድርጊት በጎ እንደ ኦፈር ልበልህ ግብዣ ማለት ነው። በበጎ ካልተመለሰ በኢትዮጵያ በኩል ብቻ ህዝብ ብቻ ሳይሆን የኤርትራ ህዝብም ሀዘኑን ያሰማል። ስለዚህ ምንም ምርጫ አልነበረም። እንዲሁም እኔ ምለው የኤርትራ መንግስት ኮርነር ሆኗል ነ ብለው ኮርነር በበጎ ነው ኮርነር ሆኖ ኮርነር ሆኗል ሲሉ ትንሽ የበጎ መንፈስ አይመስልም። እንደው ተገፍቶ ይመስላል ማለት የምንድነው አጣብቂ መልስ በጎ ምላሽ መልስ መስጠት ይጠበቃል። በዛ መሰረት በትንሽ ተጽዕኖ ስለነበረ ነው ዲፕሎማቲካሊ ለመመለስም ያው ሁለት ሳምንት ቢፈጅም እርምጃ ወሰሩት ለማለት ምክንያቱም የኤርትራ ህዝብም ይጠይቃል የኢትዮጵያ ህዝብም ይጠይቃል። ምክንያቱም የኢትዮጵያ ህዝብና የኢትዮጵያ መንግስት አቋም ወስዷል ኦልሬዲ ለሰላም ያለውን፣ የኤርትራ መንግስትም ያንን ሬሲፕሮኬት ማድረግ ነበረበት፣ ተመጣጣኝ መልስ መስጠት ነበረበት። ሚገባ ሬሲፕሮኬት አድርጎት ይኸው ዛሬ ያየነውን ታላቅ ደስታ እና መቼም በጣም ግሩም የሆነ አቀባበል በአስመራ በኤርትራ መዲና ማየት ተችሏል ነው ማለት። አዎን፣ እዛ የኢትዮጵያ ባንዲራ ከሰሞኑ ጀምሮ ሲውለበለብ ነበር በተለያዩ ከተሞች ውስጥ። አስመራ ብቻ ሳይሆን ከረን፣ መንደፈራ የመሳሰሉ ሌሎች ከተሞችም ውስጥ ነበር የሁለቱ ሀገሮች ባንዲራዎች ሲውለበለቡ የነበሩት። እና እስቲ በዚህ ላይ አንድ ሌላ የሚነሳ ጥያቄ ላንሳ ደግሞ በተለይ የኤርትራ ተቃዋሚዎች የሚያነሱት ነገር አለ። ልክ ትግራይ ውስጥ እንደሚታየው ከግዛት ጋር በተያያዘ እንዴት ነው የኢትዮጵያ መንግስት እንዲህ አይነት የሰብአዊ መብቶች ረገጣ ካለበት መንግስት ጋር ፍቅርና ስምምነት ውስጥ የሚገባው እያሉ የሚያነሱ አሉ። ኤርትራን የአፍሪካ ሰሜን ኮሪያ እያሉ ነው የሰብአዊ መብቶች ተሟጋቾች የሚጠሯት። ለዚህስ ምንድን ነው ያላችሁ አሳብ እናንተ? የተከበራቸው አድማጮች ሁለቱ ምሁራን ለዚህ ጥያቄ የሰጡትን መልስ በነገው ምሽት ይዘን እንመለሳለን። ሄኖክ ወደ አንዳንድ አካባቢዎች ደውሎ የተለያዩ ሰዎችን አስተያየቶች ሰብስቧል። እስቲ ምንድን ነው ሄኖክ የያዝከው? ልክ ነው። የፖለቲካና የሲቪል ማህበራት መሪ ኢትዮጵያውያን ናቸው የሚከተሉትን አስተያየቱ የሰጡት ዳኛቸው አሰፋ እባላለሁ። አዲስ አበባ ነው ያለሁት። ዩኒቨርሲቲው የተለያዩ ካድሬዎች አባረው ነበር። በአብይ አድሚኒስትሬሽን ተመልሻለሁ። ሌላ ነገር የለም እኮ ማኔ መምህር ነኝ። የዘራው ሲበቅል ደስ አይልም። በጣም ደስተኛ ሰው ነው። አሁን የምታናገሩ በጣም ደስተኛ የሆነ ሰው ቀሩ ባይዘ ወይ የኤሪትሪያውን ተው እና በጠቅላለ በኢትዮጵያ ውስጥ ባለ ሁኔታ የሚገርብ ነው። መክም እንደዚህ አይነት አንድ የኢትዮጵያ መሪ ኤሪትሪያ ሄዶ እንደዚህ አይነት አቀባበል እናያለን ብለን ከምተናናቅ ይሚገርነ አስመራ ላይ እኮ እንደ ጉድ ነው። ብዙ ሲጀመር ነው የወደደው። ከዛ በኋላ ደግሞ አቀባበሩ ይታል እና ሰው ኤሪትሪያ፣ ደግሞ በጣም ብልህ ህዝብ ነው። ያውቃል እንደዚህ ብሎ በቃ የመጨፈር አይደለም። እነሱ በጣም ሪያል ፖለቲክ የተረዳ ህዝብ ነው። ኤሪትሪያ ህዝብ በጣም ትልቅ ነው፣ የገባዋል ገብቷቸዋል። እና ደስ የሚል ጊዜ ነው። ፕሮፌሰር ኤፍሬም ይስሐቅ። ፕሪንስተን ኒው ጀርሲ ነው ያለሁት። ሃርቨርድ ዩኒቨርሲቲ አፍሪካን ስተዲስ ያቋቋሙ ቋሙ ሰው ነኝ። እግዚአብሔርን ማመስገን ብቻ ነው። ፕራይም ሚኒስቴር ዶክተር አብይና ፕሬዚደንት ኢሳያስ እንደዚህ ስሳ ሳሙ ይሄ እርቅ እርቅ ሆነ ማለት ነው፣ ሰላም ብቻ አይደለም እና በጣም በጣም ደስ ብሎኛል። ለወደፊት እንግዲህ አዲስ ፀሐይ ወጥቷል። ፀሐይ የሰላም አሁን ዛሬ ሰማይ ሁሉ ሰማያዊ ሆኖ ፀሐይ እየወጣ ነው እና በዚህ ህዝባችን ደሃ የሆነው ህዝባችን ለወደፊቱ አሁን ይሄ የጭቅጭቁን፣ የክርክሩን፣ የጥላቻውን መንፈስ ትቶ አሁን ተባብሮ እርሻ እንዲያ እንድስፋፋ ህዝብ ሁሉ ምግብ እንዲያገኝ ትምህርት እንዲስፋፋ ሆስፒታሎች እንዲሰሩ እና እኛ ሁል ጊዜ ፍቅርና ሰላም ፍቅርና ሰላም ብለን ስንሰብክ ለብዙ ጊዜ ወደኋላ አልቀርንም። ከማንም ደግሞ በእውነቱ ወደኋላ አልነበርንም። ፍቅር ሰላም ብለን ስንሰብክ እንዲያውም እግዚአብሔር ባርክ የአሁኑን ጠቅላይ ሚኒስቴራችንን። ይቺን ቃል ነው የምናገሩት። አዩ። ብዙ ጊዜ የዓለም ሰዎች የዓለም መሪዎች በፖለቲካ ንግግር ብቻ ነው ጠረጴዛ ላይ ተቀምጠው ስለ ራሽናል ይባላል በእንግሊዝኛ በፊሎሶፊካል ቋንቋ እየተነጋገሩ ነው። ወደፊት ጊዜያቸው ነው የሚያጠፉት። እኛ ግን የምንፈልገው እንደ ህዝባችን መሬት ላይ ተቀምጠን እየተሳሳም፣ እየተጨባበጥን በመካከላችን ፍቅር እንዲኖር ብለን የምንፈልግ ሰዎችን ስሜን ስሜ ቁባን ሜቶ ይባላል የሰብአዊ መብት ይሰራ ነው የምንሰራ ድርጅቴ የጋራ እንቅስቃሴ ሊያድጅተው ኢትዮጵያ እና የሰብአዊ መብት ድርጅት ነው። የኦርጋናይዜሽን አላማ ሁለት ፕሪንስፕል አለው። አንዱ ቀቤር ይልቅ ጎሳ ይልቅ ቅድሚያ ሰባብ ልሰት ሁለተኛ ሁላችን ልነሳን ካልወጠን አንድ ሰው ልነሳ ሊሆን አልችልም። እና ይሄ ነው የኛ ድርጅቱ። ዛሬ በእውነት በጣም በጣም ነው የተደስኩት። እኔ ብቻ አይደለም ሁሉም ኢትዮጵያውያን አሁን ዶክተር አብይ የሠራው ስራ በእውነት ለሁላችን የምትደስ ነገር ነው እና የራሴ ቃል የለን ለምን ብባል እኛ አንድ ህዝብ ነን። አንድ ህዝብ ና አንድ ዜጋ ነን። ያ ህዝብ እያደረገን ነው መንግስት አይደለም። እግዚአብሔር ፈጣሪ አምላክ አለ ነው እና እኛ እየፈጠርንን ማለት ነው። እና ኢትዮጵያ ውስጥ ያለና ኤርትሪያ ያለው በጥቂት የሆኑ ፖለቲሽኖች ተከፋፍለናል። እና አብይ ደግሞ ዛሬ ያለው ምንድን ነው፣ የፍቅር ድልድይ። የፍቅር ድልድይ ማለት ያው ነው ሁላችንን ኢትዮጵያውያን እና ኤርትራውያን አብረው በሺህ አመት የኖርን ህዝብ ነን እና ኦንሊ ባለፈው ሀያ አመት ብቻ ሳይሆን ብዙ አመት እየኖረ ህዝብንን እና እያንዳንዳችን ደማችን ያለን ዘመዶችንን እና አሁን እንደዚህ መሪ መኖሩ ማለት ነው። ምንድን ነው አገር ከሌለው ነው መሪ ከሌለ አገር ይፈረሳል። ቤተሰብ ከሌለ ቤተሰብ ይፈረሳል። እና ዴና መሪ ቃለ አገሩ ማስተዳደር ይችላል። ብዙ ነገር መስራት እንችላለን እና እያንዳንዳችንን ኢትዮጵያውያን፣ ኤርትራውያን ኢብን ሆነ አፍሪካን ያለን ሰዎች ግዴታ አለን ማለት ነው። ከዚህ የነበርንበት ቦታ እንድንወጣ ያው ብቃ ጨለማ እንድንወጣ እያንዳንዳችን ኃላፊነት አለን። አሁን ዶክተር አብይ የከፈተው መንገዱ ያ ድልድይ ደግሞ እንዲሻሻል እያንዳንዳችን የራሳችን ኮንትሪቢሽን ማድረግ አለብን ማለት ነው እና በጣም ነው። አመሰግናለሁ። እኛ አስተያየቶቹን የሰጡትን ሁሉ ክቡራትና ክቡራን በሁሉም ስፍራ ባሉ መላ ባልደረቦቻችንና ዘጋቢዎቻችን ስም ሁሉ እንሰናበታችኋለን። አዘጋጅና አቅራቢዎች እኔ ሄኖክ ሰማ ጊዜርና እንዲሁም እኔም ሶሎሞን አባተ ነን። እንዲሁም ቢል ሄንድሪክ፣ ንጉሱ ታምሬ፣ አበባየው ገበያው ሰላም እያለን እንሰናበታችኋለን። መልካም ምሽት ዳና